ሰላም፣ ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ሀብታም ስዩም አብሬያችሁ አመሻለሁ። የዛሬ ሁለት ዓመት ገደማ ከአድማጮቻችን ጋር ሲተዋወቅ እሸቱ መለሰ ለየት ባለ የአስቂኝ ትርኢት አቅራቢነት ወይንም ደግሞ ኮሜዲያንነት ዘርፍ እውቅና እያገኘ የመጣ ወጣት ነበረ። ዛሬ ላይ በርከት ያሉ ኃላፊነቶችን ከስሙ ጋር አስተሳስረዋል። በተለይ ደግሞ ታዳጊ ሕፃናትና ወጣቶች ላይ ያነጣጠሩ የማኅበራዊ ሚዲያ ላይ ትርኢቶቹ ወጣቱን ከያኔ ወደ ተጽዕኖ ፈጣሪነት እያሸጋገሩት ይገኛሉ። በዛሬ ቆይታችን እሸቱ ስለ ቅርብ ጊዜ እንቅስቃሴዎቹና ተያይዘው በሚነሱ ጉዳዮች ላይ ሐሳቡን ያጋራናል። በአንድ ዘርፍ ከመወሰን ይልቅ ሲጠይቅ ሌሎችንም ለመሞከር የመነሳሳቱን ምክንያትና የኮሜዲው ዘርፍ ለአዳዲሶቹ ሙከራዎች በምን መልኩ እንደጠቀመው አስቀድሞ ያስረዳናል እኔ በባህሬ አንድን ነገር ከዜሮ ጀምሬ እያዳበር ኳሪፍ አድርጌ መስራት እችላለሁ ብዬ ማስብ ሰው ነኝ ምንም ነገር ውስጥ ብትከተኝ ጥሩ መሆን እችላለሁ ብዬ አምናለሁ ምክንያቱም ራሴን በብዙ መልኩ ብዙ ነገር ውስጥ ከትቼ ሳየው አንዱ ትልቁ ነገር ምንድን ነው መጀመሪያ አንድን ስራ ከመስራት በፊት ጥናት ማድረግ ከዛ ያጠናኸውን ደግሞ ስቴፕ ባይ ስቴፕ እያንዳንዱን ተግባር ለመፈጸም መሞከር ነው። ሌላው ብዙ ነገር ውስጥ እንድሳተፍ ምክንያት የሆነው ዓለም የፈጠረው ቴክኖሎጂ ነው። ይሄ ዩቱብ የሚባለው ቴክኖሎጂ እድል ይሰጣል፣ ብዙ ኮንተንት እንድትፈጥር፣ ብዙ ፕሮግራም እንድትፈጥር፣ ብዙ ዝግጅት እንድትፈጥር እድል ይሰጣል። እና ያ እድል ራሱ አንዱ አንዱን እያመጣ አንዱ አንዱን እየወለደ ነው። እስፔሻሊ ደግሞ አሁን ሀገራችን ካለችበት ሁኔታ አንጻር ኢትዮጵያዊነትን፣ ሰላምን፣ ፍቅርን፣ አንድነትን ለመስበክ ያገኘነውን መንገድ በሙሉ እንጠቀማለን እና ያንን መሰረት በማድረግ አንድ ኮንተንት እንዳይሰለች ብዙ ኮንተንት እንፈጥራለን። ሌላው ደግሞ ሰዎች እንደ ችግር አንድን ሀሳብ ሲያነሱ ያንን ወደ ሾው እየቀየርን መፍትሄ እየፈጠርን ነው። የሾው ብዛት አሁን ያለበት ቦታ የደረሰው ኮሜዲያነት እንዴት ጠቅመሃል ላልከው ደግሞ ያው ብዙ ጊዜ የሚሰራቸው ስራዎች ላይ በጎ አድራጎትን እንኳን በጣም የሚያስለቅሱ የበጎ አድራጎት ታሪኮችን እንኳን አዝናኝ አድርጎ መስራት ችለናል። አሁን ላይ ሁሉንም ስራዎች ስንሰራ አዝናኝ እያደረጉ የሰውን ቀልብ የሚስቡ እያደረጉ ለመስራት

ትሬቶቹ መካከል አንዱ ሕፃናትን የሚመለከተው ድንቅ ልጆች የተሰኘው መርሃ ግብር ነው። ሕፃናትን እንደ ዋና እንግዳ አቅርቦ የማነጋገሩ ሀሳብ እንዴት መነጨ? ግቡስ ምንድን ነው? በጣም ግሩም ድንቅ ልጆች። ያው ተመሳሳይ ፕሮግራሞች አሉ የተለያዩ ሚዲያዎች ላይ። የውጭ ሀገርም ፕሮግራም አለ፣ ሀገር ውስጥም እንደዚ አይነት ፕሮግራሞች እንዳሉ ይታወቃል። ነገር ግን እኛ ፕሮግራምን ስንነሳ ከሀሳብ ነው። ከፕሮግራም አንነሳም፣ ሀሳብ ነው መጀመሪያ የምናስበው እና ህፃናትን እያቀረቡ የማነጋገሩ ሀሳብ እንዴት ተነሳ የሚለው እኛ አንድ የምናምነው ነገር አለ። እስፔሻሊ እኔ አሁን ሀገራችን ላይ ያለው የክፋት ሀሳብ፣ የዘረኝነት ሀሳብ እና የጥፋት ሀሳብ ወደ ቀጣዩ ትውልድ መሻገር የለበትም ብዬ አምናለሁ። የቀጣዩ ትውልድ ነው የኢትዮጵያ ተስፋ። መስራት ካለብን ቀጣዩ ትውልድ ላይ በጣም መስራት አለብን ብዬ አምናለሁ። ቀጣዩን ትውልድ ወይም ህፃናትን ደግሞ አሁን እየሰራ ያለው ማለት ነው ሶስት አካላት አሉ በእኔ እምነት አንደኛው ሚዲያ ነው። ሁለተኛው ወላጆች ናቸው። ሶስተኛው ደግሞ መምህራን ናቸው። አሁን እኛ ሀገር ምን አይነት ትሬንድ አለ? ወላጅ ልጁ ፊት አደገኛ የፖለቲካ ትንተና ዜና ከፍቶ ይሰማል፣ ወይም አደገኛ የፖለቲካ ክርክር ያደርጋል፣ ወይም ዘረኝነት ላይ ያተኮሩ ወይም ደግሞ ጥላቻ ላይ ያተኮሩ ዘገባዎችን ያዳምጣል፣ ያወራል። ልጅ ደግሞ ቤት ውስጥ የሚጫወት እየመሰለ ወይም ደግሞ የማያዳምጥ እየመሰለ ያዳምጣል። አሁን ይሄ ዘረኝነት ሀሳብ ወደ ልጆቻችን እንዳይሸጋገር ከፈለግን ሚዲያዎቻችንን፣ ወላጆችና ሌሎች ሁላችንም እንድንጠነቀቅ ምን ማድረግ ያስፈልጋል? በተለይ ለወላጆችና ለመምህራን ሕፃናት አጠገባችን ሆነው የማይሰሙ ቢመስሉም እንደሚሰሙና እንደሚያዳምጡ ማሳየት ያስፈልጋል። ስለዚህ አሁን የኛ አላማ ብዙ ሰው ለሕፃናት ይመስለዋል ድንቅ ልጆች፣ አይደለም ለወላጆች ነው። ወላጆችን ሾክ ማድረግ፣ ማስደንገጥ ነው የኛ ዓላማ። ስለዚህ ሕፃናትን እናመጣቸውና ህጻናት ያውቃሉ ተብለው የማይታሰቡትን ነገሮች እንጠይቃቸዋለን። ያውቃሉ አያውቁም የሚለውን ለማወቅ ስንጠይቃቸው ከሚታሰበው በላይ ያውቃሉ። ከየት አመጡት? እንግዲህ ወላጅና እኛ ራሳችንን እንድንመረምር ነው። ስለዚህ ከባባድ ጥያቄ እየጠየቅናቸው በጣም አስደንጋጭ መልስ ሲመልሱ ይህንን የሚያየው ማህበረሰብ አሀ፣ ለካ ልጆቼ ይሰሙኛል፣ ለካ ልጆቼን የሚያዳምጠው ሚዲያ አብረው እየሰሙ ነው ብሎ እንዲጠነቀቅና ልጆቹ ፊት የሚያወራውን እንዲመርጥ፣ ልጆቹ ፊት የሚከፍተውን እንዲመርጥ ለማሳሰብ ነው። ህፃናትን አምጥተን እንደ ትልቅ ሰው በጣም አስደንጋጭ ሀሳቦችን ከነሱ አይምሮ እየሰማን ወላጆችን የማስገንዘብ ስራ ለመስራት የወሰኑ ነው። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። የዛሬ ምሽት እንግዳችን ደግሞ ኮሜዲያኑና ወጣቶችን በማነቃቃትም የሚታወቀው እሸቱ መለሰ ነው። ከአጭር የሙዚቃ ግብዣ በኋላ ተመልሰን እንገናኛለን። ሁሉን ነቃሽ ጠቃሽ ከተሜ አዛዥ ማናዛዥ በሰሜ ሁሉን አሻጋሪ ከቢብነኝ ብለሃል ሁሉን የማውፍል ከተሜ ታማኝ ማሳማኝ በሰሜ አድራጊ ፈጣሪ ለምታቀርባቸው ልጆች ለየት ያለይት ያላቸው ለምታቀርብላቸው ጥያቄ የሚሰጡት መልስም በአብዛኛው አስቂ ነው፣ አነጋጋሪ ነው፣ አንዳንድ ጊዜ ደግሞ ደንገት የሚያደርግ ነው። የማህበራዊ መገናኛ አስተያየቶችን ስመለከት ቅር ያላቸው ሰዎችን ማይቻለሁ። አንዳንዶቹ ከልጆቹ እድሜ ጋር ያልተመጣጠኑ ጥያቄዎች ይቀርብላቸዋል የሚል ነው። ሌሎቹ ደግሞ እንደውም አንድ አንድ ጸሐፊ የተጠቀሙትን አማርኛ ልጠቀምና ህጻናት በህጻንነታቸው ህጻን መሆን ያለባቸው እንደ ትልቅ እንዲያወሩ ካደረግናቸው ጥፋቱ የኛው ነው የሚል መከራከሪያ አቅርበዋል። እሸቱ በዚ ጉዳይ ላይ ያለህ ምልከታ ምንድን ነው? እንግዲህ አሁን የተለመደው ስለ ህፃናት ያለን የተዛባ አስተያየት እና አመለካከት ማሳያ ነው ይሄ አስተያየት። አሁንም ይህን አስተያየት የሚሰጡት ሰዎች የሚያስቡት ምንድን ነው? ህፃናት ምንም እንደማያውቁ ነው። እኛ ደግሞ የምናምነው ህፃናቱን ሳናውቀው እየበከልናቸው እንደሆነ ነው፣ በዘረኝነት፣ በክፋት፣ በምንሰማቸው የክፉ ወሬዎችና ዜናዎች። ስለዚህ ያንን ማቆም አለብን። ሁሌ አንደርስቲሜት እያደረግን አያቁም፣ አያስቡም፣ አያዩም፣ እንደ ህፃን ነው መጠየቅ ያለባቸው እያልን ህፃናቱን አንደርስቲሜት እያደረግን ክፋታችንን፣ ዘረኝነታችንን እየደፋንባቸው ነው። ያንን ለማስቆም ብቸኛው አማራጭ አሁን የኛ ዓላማ እንደዚህ አይነት ኮንቨርሴሽን እንዲፈጠር ነው። አሁን ያሉት ሰዎች ማለታቸው ጥሩ ነው። ይሄ ኮንቨርሴሽን ሲፈጠር አሁን ማውራት እንጀምራለን። ስናወራ ይሄን እድል እናገኛለን። እኛም መልክታችንን ለመናገር ነው። ህፃናቱን እየደፋንባቸው ነው። ክፉ ሀሳብ፣ ዘረኝነት፣ ጥላቻ እየደፋንባቸው ነው። የምናውቀው ስንጠይቃቸው ነው፣ ሲያወሩ ነው። ሳናውቀው እንግዲህ ይሄንን እኛ የጠላነውን ክፉ አስተሳሰብ እያስቀጠልን ስለሆነ ቆም እንድንል ያደረገን አሁን ድንቅ ልጆች ነው። አየ ፕሮግራሙ ላይ እንግዲህ ህፃናቱ ሲጠየቁ ለምሳሌ እኛ ያው ፍጹም ለሚዲያ ስለማይመጥንና ለህዝብን መተላለፍ ስለሌለበት እየቆረጥነው ነው እንጂ ወደፊት እንደው የፈለገው አካል መጥቶ እኛ ጋር ማየት ቢፈልግ እጅግ በጣም ከባድ ከህፃናት የማይጠበቅ የፖለቲካና የጥላቻ ቃላትን እዛ መድረክ ላይ ነግረውኛል ህፃናቱ። ነገር ግን እንደዚህ አይነት ቃላት ለህፃናቱ ለቤተሰቦቻቸውም እንደ ሀገርም ስለማያግባባና ጥሩ ስሜት ስለማይፈጥር እንቆርጠዋለን እንጂ ህፃናት ውስጥ መርዝ እየተከልን ነው። ይህን መርዝ መትከላችን ለምን ታወቀብን የምንል ከሆነ መፍትሄ ሱ አለ። መፍትሄው መርዝ መትከላችንን ማቆም ነው። የምናቆመው ደግሞ መርዝ እየተከልን እንደሆነ ስናውቅ ነው። የምናውቀው ደግሞ ህፃናቱ ሲናገሩ ነው። ስለዚህ ህፃናቱ ያወቁትን ለምን ተናገሩ ማለት ሰብአዊ መብታቸውንም መጋፋት ነው የሚሆነው። ጥላቻ አታወርሱ ነው የሚሉት። ሁሉም ህፃናት ነጋ የሚመጡት በቃ ክፉ ሀገር አንፈልግም፣ ክፋት አንፈልግም፣ እንዲህን ነገር አቁሙልን፣ ጥላቻ አታወርሱን፣ የተሻለች ሀገር አውርሱ። እንደውም አንድ ህፃን ምና ለመሰለ ትልልቅ ሰዎች ይህን የማይረባ ነገራችሁን አቁሙና የተሻለች ሀገር አውርሱን አለ። ስለዚህ ለምን ልክልካችንን ተነገረን ከሆነ የምንለው መፍትሄ እሱ አይደለም። መስተካከል መሻሻል መለወጥ ያለብን እኛንን እንጂ ህፃናቱ የሚያውቁትን ለምን ተናገሩ ማለቱ እሱ መፍትሄ አይሆንም። ምክንያቱም ሰብዓዊ መብታቸው ስለሆነ ብዬ ነው የማምነው ነው። ሌላው እየተሳተፍክበት ያለው መርሃ ግብር አንቂ አንደበቶች ይባላል። የአነቃቂ ንግግር አቅራቢ ውድድር ነው። የትርኢቱ አዘጋጅ ወይንም ዳይሬክተር፣ መነሻ ሀሳቡ የፍጹም ፍሳህ እንደሆነ ሰምቻለሁ። እንግዳችንም ነበረ። ፍጹም በሀሳብ ደረጃ የመሰጠህ ምንድን ነው? ከዚህ ትርኢት ተመልካች ይዘውት እንዲመለስ የምትፈልጉት ቁም ነገር ምንድን ነው? አዎ እኔ የሚገርመው በጣም ስራ በዝቶብኝ በተጨናነኩበት ሰዓት ነው ፍጹሜ እና ሐሳብ ይዞ ወደኔ የመጣው እና ብዙ ፕሮጀክቶች ትቼ ነው አንቄ አንደበቶችን በዳይሬክተርነት በፕሮዲውሰርነት እየሰሩ ያሉት። እየተሰራበትንም መንገድ ካየኸው በጣም ብዙ ኢንቨስት ተደርጎበታል። በአስራ አንድ ካሜራ ነው የሚቀረጸው። ከሰላሳ በላይ ክሩ አለ። ከጀርባ ብዙ ብር ወጥቷል። ግን ይሄን እያደረግን ያለ ነው ከዩቲውብ ገንዘብ ተገኝቶ ትርፍ ይመልሳል በሚል ሳይሆን ለሀገር የግድ መስራት ያለብን ሰርተን ማለፍ ስላለብን ነው። አሁን እንደምታውቀው በጦርነት በኮሮና በምናምን ስራ ማጣት በጣም ኢትዮጵያ ውስጥ መጥቷል። ኢኮኖሚውን ኑሮ በቃ ወደ ተስፋ መቁረጥ የሚሄድ ትውልድ ደግሞ ይዘናል። ወጣቶች ላይ ደግሞ ስንመጣ፣ ስለዚህ ይህንን ወጣት በምንድን ነው የምናድነው? በሀሳብ ነው የምናድነው። ሀሳብ ካገኘ ከተነቃቃ አጠገቡ ያለውን ችግር ወደ ስራ ቀይሮ የተሻለ ህይወት መምራት ይችላል። ስለዚህ ለዚህ ወጣት በምንድን ነው የምንደርስለት? ዝም ብለን ነው የምናየው? አሁን አገር እንደዚህ ስትሆን የሆነ ነገር እናርግ ይላል ብዙ ሰው ምን እናርግ። ዝም ብለን ማየት የለብንም። አትሊስት ሰው ውስጡ ያለውን እምቅ አቅም አውቆ እንዲጠቀም ማድረግ አለብን። ለዚህ ደግሞ አነቃቂ ንግግር ብናደረግ፣ ሞቲቬሽናል ስፒች ብናደረግ ብዙ ሰው አይሰማም። በውድድር መልክ ካደረግ ነው፣ ግን ውድድር ነው ብሎ ሲያይ በዛው ይቀየራል የሚል ሀሳብ ነው ፍጹም ፍሳ ወደ ኔዞ የመጣው። ይህን ሀሳብ ስሰማ በጣም ስለማረከኝ እንደ አዲስ ከነበረብኝ የስራ ጫና እንደውም እንደ አዲስ ነው። በቃ ብዙ ጊዜ እንዳለው ሰው ብዙ ጊዜ ሰተን ነው ይህን ስራ የሰራ ነው። በዚህም በእያንዳንዱ ኤፒሶድ የሰው ልጅ አቅም እንዳለው አይምሮ ከተቀየረ አመለካከቱ ከተቀየረ ህይወቱን መቀየር እንደሚችል እንዲያቅ ነው የምንፈልገው። በተቻለን አቅም ውድድሩ ሳቢና ማራኪ እንዲሆን ፕሮዳክሽን ላይ እየሰራን ነው። ከተለመደውም ወጣ ባለመልኩ እስከ አንዱን ኤፒሶድ ከሁለት መቶ ሺህ እስከ አራት መቶ ሺህ ሰው እየተመለከተልን ነው። በዩቱብ ብቻ በፌስቡክም እንደዛው ስለዚህ አሪፍ ነው፣ ጥሩ ነው። እኛም ያቅማችንን ጠብታ እያደረግ ነው ብለን እንድናምን አድርጎናል። ስልኳ አለ፣ ስልኳ አለ። ምንድን ነው ማለት ያን ያህል ረጅም ጊዜ ታውቃታለ ልጅቷን? ወይስ ዛይም ፍቅር ነው? አረ በቅርብ ጊዜ በቅርቡ ነው። ምን ያህል ጊዜ? ስድስት ወር? ሶስት ወር? አንድ ወር? አንድ ወሯ ነው ካያል። ምኗን የወደድከው? ያው ትንሽ ያው በሃይማኖቷ ሃይማኖቷ ጠንካራ ነች። ለዛ ዲና አላት። ዲና አላት ለዛ ነው ይደልካል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። የዛሬ ምሽት እንግዳችን ደግሞ ኮሜዲያኑና ወጣቶችን በማነቃቃትም የሚታወቀው እሸቱ መለሰ ነው የሙዚቃ አፍታን In the search. በስደት በፈጠራ፣ በሰብአዊ ተግባራት ላይ የሚያተክሩ በርካታ አጫጭር ፕሮግራሞችን ዶንኪ ቲዩብ በተሰኘው አውታር በኩል ታቀርባለህ። መሰል ስራዎች ለነፍስም ለስጋም እንዲሆኑ በማድረግ ረገድ ምን ያህል ተሳክቶልሃል? በሌላ አነጋገር ከሳምንት ስምንት ቀናት እንደ መስራትህ ሀብታም ሆናሉ ወይ? በጣም እጅግ በጣም የመጀመሪያው ሀብት እንግዲህ ሰዎች ውስጥ የተፈጠረው ተጽዕኖ፣ ሰዎች ውስጥ የተፈጠረው መነቃቃትና ሰዎች ውስጥ የተፈጠረው የተሻለ ህይወት ነው። ሁለተኛው ጤንነት ነው። ያው እኔ ፕሮግራም ባልሰራም ታዋቂ ባልሆንም ምንም ባይኖረኝም ሰው ሆኜ በመፈጠሬ ብቻ እና እግዚአብሔር ጤና ስለሰጠኝ እጅግ በጣም ሀብታም ነኝ ብዬ ነው የማምነው። አመሰግነዋለሁ። ሶስተኛው ደግሞ መሰረት እየጣልኩ ነው። እያንዳንዷን የማገኛትን ገንዘብ ኢንቨስት እያደረግኩ ነው፣ ዶንኪቲዩብ ላይ። በአሁኑ ሰዓት አርባ አካባቢ ወጣቶችን እያሰራው ነው፣ ዶንኪቲዩብ ላይ። እግዚአብሔር የተመሰገነ ይሁን። በየቀኑ ዕቃ መግዛት ነው። በየቀኑ መጋረጃ መግዛት ነው። በየቀኑ ሶፋ መግዛት ነው። የተገኘው ሳንቲም በሙሉ እዛ ጋር ኢንቨስት እየተደረገ ነው እና ይሄ ኢንቨስትመንት ለእኔ አሁን ከዚህ በኋላ መኪና የለኝም፣ ማን ነው መኪና አለኝ ቤት የለኝም ወይ መሬት የለኝም ወይ የተሻለ ነገር ላይኖ ይችላል። ግን እነዚህን ነገሮች ነገ ጠዋት ለማሟላት ሜቢ በአንድ ስራ በአንድ ፕሮጀክት የማገኘው ነው ብዬ የማምንበት ደረጃ ይደርሻለሁ። ምክንያቱም ልክ እንደዛፍ ስሬን በደንብ እየዘረጋው ስለሆነ ማህበረሰቡ ስፖንሰሮች ውስጥም ትልልቅ ተቋማት አይን ውስጥም በደንብ ተአማኒነት ያለው ብራንድ እየገነባው ስለሆነ እስካሁን የብራንድ ግንባታ ጊዜ ነው እንጂ፣ አሁን አካውንት ሄደ፣ አምሳ ብር ነው ያለው። ዛሬ ቼክ ብታርግ ዳሽን አምሳ ብር አቢሲኒያ ሀያ ሰባት ብር ይኖራል። ግን መሰረቱ ግን ተጥሏል ነው ምልክ እና ቀላል ነው። ከዚህ በኋላ ብዙም ከባድ አይሆንም ብዬ ነው ማስበው። ይሄ በብር የሚቆጠረው ሀብት እንዴት ናችሁ ሰላም ናችሁ? አዲስ ዩቲዩብ ከፍቼ ነበር ሰብስክራይብ አርጉኝ እስኪ የልጆቹ እንዳለ ሆኖ ሌላ ቅርንጫፍ ከፍቻለሁ። ኮሜዲያን እሸቱ የሚባል ዩቲዩብ ዩቲዩብ ላይ ስገቡ ማታ አደራ። ባይሆን ኢንተርኔት እከፍላለሁ ኢንተርኔቱ እ እከፍላለሁ የቴሌውን ያልተለመዱ መንገዶችን በመጠቀም ትታወቃለህ፣ ወይም ያልተሞከሩ መንገዶችን ወይም ነገሮችን። ቀደም ብዬ የዩቲዩብ ቻናልህን እያሰስኩ ነበረ። ሰዎች ቻናልህን እንዲከተሉ መኪና እያስቆምክ፣ መንገደኛ እያስቆምክ ስትጠይቅ ስታደርግ ነበር። ዝናው ሲመጣ ሰዎች ከጎዳና መሸሽ እንጂ ወደ ጎዳና መመለሱ ላይ ብዙም አልተለመደም። ሌሎች ስራዎች ላይም ድፍረት የሚጠይቁ ነገሮችን ስታደርግ ያለው ይህን ጸባይን እንዴት አዳበርክ? እምቢታን ወይም ሪጀክሽንን እንዴት ነው የምታስተናግደው? ምቾት የሚነሱ ሁኔታዎችን ወደ መልካም አጋጣሚ የምትቀይረው እንዴት ነው? አዎ፣ አሁን እንግዲህ ይኸውልህ በጣም የሚገርመው ነገር ልክ እውቅናና ዝና ሲመጣ አንድ የምትፈትን የሆነች ደረጃ አለች። እዛች ደረጃ ላይ እውቅና ሰው በቃ፣ ለምሳሌ ብቻህን ከቤት እንዳትወጣ፣ ሰው ሊያጅቡህ ይገባል፣ ጓደኞች ያጅቡ ይከተሉክ። የሆነ ቦታ እንግዳ ተጋብዘ ስትሄድ በከበር ላይ ካልተቀበሉ በቃ ይደብረዋል። ይሄ ኢጎ የሚባለው ይሄ አለ አይደለም። ከበር ካልተቀበሉ አስር ጊዜ ደውለው የት ደርሰሃል ምናምን ካላሉክ ከምትበላበት ምግብ ቤት ጥሩ ካልሆነ የምትሄድበት መኪና አሪፍ ካልሆነ ይደብረዋል። እውቅና ግን እንዲደብርህ የሚያደርግ ስሜት አለች የሆነች ደረጃ። እና እሷ ስሜት እኔም ተሰምታኝ ነበር በወቅቱ። እና ራሴን ጠየቅኩኝ፣ ገና በኮሜዲው ብቅ ስል ማለት ነው ራሴን ጠየቅኩኝ፣ አሁን እኔ እየተሳካልኝ ሲመጣ ኢጎ ሲፈታተነኝ ከሰዎች ከበሬታን ማግኘት ራሴን መቆለሉ ነው የሚያዋጣኝ ወይስ የድሮ ላይፌ የመቀጠሉ ነው የሚያዋጣኝ ብዬ ራሴን ጠየቅኩ። ስጠይቅ እዚህ ያደረሰኝ የድሮ ላይፌ ነው። ኮሜዲያን ሆኜ የምቀልደው ቀልድ ከጓደኞቼ ጋር ደባል ሆኜ አንድ ቤት ለሶስት ስንኖር፣ ዘይት በችርቻሮ ስንገዛ፣ የኪራይ ቀን ሲያልፍብን አምሽተን ተደብቀን ስንገባ የኖርኩት ህይወት ነው ኮሜዲ የሆነኝ። ያንን ላለመርሳት አሁን በቅርቡ አንድ አዲስ ስታንዳፕ ኮሜዲ ይዤ እመጣለሁ እና እሱን ለመጽሐፍ ለምሳሌ አንድ ምስኪን ሰፈር አንድ ክፍል ቤት ተከራይቼ የቀበሌ ግቢ ውስጥ እየተመላለስኩ እየኖርኩ ነው። እዛ የአካባቢው ሰው ራሱ ያው ይገርመዋል እዛ ሲያይ ምንድን ነው የልጅዬ ዘመድ አለ ምናምን ይላል። አንድ ክፍል ቤት የድሮ ላይፌን ለማሰብ እና ከዛ ጋር የሚገናኝ ኑሮ ተወደደ ሲባል አሁን እኛ የሚሰማን እና ትክክለኛ ሶሳይቲው የሚሰማው አንድ ላይሆን ይችላል። ምን አሁን ምናልባት እኛ ዘይት አንድ ሺህ ብር ልንገዛ እንችል ይሆናል። አሁን ላይ ግን በትክክል ሶሳይቲው አንድ ሺህ ብር ዘይት ሲገባ ምንድን ነው ስሜቱ እንዴት ነው የሚገልጸው የሚለውን ለማወቅ አንድ ክፍል ቤት ቀበሌ ግቢ ውስጥ ተከራይቼ እስከ መኖር ድረስ ደርሼ ያን ነገር እያየው ነው እና ከሶሳይቲው ከራኩኝ ቅድም እንዳልኩ። ስለዚህ ሁሌም ከማህበረሰቡ አጠገብ ሆኜ በወድቅ የሚያነሳኝም ቢጎልብኝ የሚሞላልኝ ቪዲዮውን አይቶ እኔን እዚህ ጋር ያመጣኝ ሶሳይቲው ነው። እንግዲህ ከሱ የተሻለ እንድ በላ ያደረገኝ ከሱ የተሻለ እንድ ለብስ ያደረገኝ ማህበረሰቡ ነው። ስለዚህ ከሱ መራቅ ከባህር የወጣ አሳ መሆን ስለሆነ ነው ዝቅ ብዬ ያለውን ነገር ለመረዳት ለማየት መሞክረው ሁልጊዜ ማለት ነው። እምቢታን ወይም ሪጀክሽንን እንዴት ነው የምታስተናግዱ? እኔ አሁን አሁን እየገባኝ የመጣው ነገር እምቢታ በሁለት ምክንያት ይመጣል ብዬ አስባለሁ። አንደኛው ሰዎች እምቢ የሚሉ ወይም የማይቀበሉ ገና ብቁ ስላልሆንክ ነው፣ ስላልበሰልክ ስላልደረስክ ነው። በቃ እነሱ የሚቀበሉበት ደረጃ ካልደረስክ መታገል አያስፈልግም፣ መድረስ ነው። በቃ እዛ ጋር አሁን አንዳንድ ሰው ቀልጄ አንተ ካልሳክልኝ ጠልቶ ነው ብዬ መደምደም የለብኝም። አንተ እስክትስቅ አንተን ማሳቅ እስክችል መስራት ነው በቃ ሰርቼ እዛ ጋር መድረስ ነው አንደኛው። ሁለተኛው ሪጀክሽን ወይም እንቢታ ደግሞ የሚመጣው ከእግዚአብሔር ነው። የሆነ መንገድ ስትሄድ የማይሆን ሲሆን ሪጀክሽን ይገጥመሃል። ለአንተ አይሆንም ያ መንገድ፣ ከዛ የተሻለ ቀላል መንገድ እግዚአብሔር ያዘጋጀው አለ ማለት ነው። ስለዚህ አንዳንዴ ሰርቶ መድረስ ነው፣ የማይሆን ከሆነ ደግሞ ተመልሶ ወደኋላ እግዚአብሔርን ድምፅ ማዳመጥ ነው ብዬ አስባለሁ። እሸቱ፣ በቅርቡ የሚጠበቁ ሌሎች ስራዎች አሉ ሆይ? ስለ እነሱ ጥቂት በለን። አዲስ ዩቱብ ከፍቻ አለው። ኮሜዲያን እሸቱ ኦፊሻል ብዬ በስሜ በየመንገዱም ሳስተዋወቅ ያየኝ እሱን ነው። ይሄ አሁን እዛ ላይ ምንድን ነው እኔ ላስረዳችሁ የሚል ፕሮግራም ልጀምር ነው። አንዳንድ ያልተረዱኝ ሰዎች አሉ። አሁን ፐርሰናሊ ስለ እኔ በአሉታዊ መንገድ የተረዱኝና ለምሳሌ ያልገባቸው ነገር ካለ ማንም ሰው ጥያቄ ቢጠይቀኝ የምመልስበት ራሴን ኤክስፕላይን የማድረግበት እና ሌሎችም ሰው አልተረዳንም ብለው የሚያስቡ ሰዎች እየመጡ ላስረዳችሁ እያሉ ራሳቸውን የሚገልጹበት ፕላትፎርም ፈጥሬያለሁ። እሱን ያው እዛ ኮሜዲያን ሾት ኦፊሻል ቲቪ ላይ ብዙ አዳዲስ ኮንተንቶች ይኖራሉ፣ ከእኔ ፐርሰናል ህይወት ጋር የሚገናኙ። ሁለተኛው አዲስ ስታንዳፕ ኮሜዲ በዝግጅት ላይ ነው ያለው። አሁን ያው የኮቪድም ሁኔታ እግዚአብሔር ይመስገን ትንሽ አዳራሾች እየተከፈቱ እየተፈቀደ ስለሆነ አዲስ ስታንዳፕ ኮሜዲ ጥናቱን ጨርሼ ስክሪፕት እየጻፍኩ ነው። ስለዚህ በቅርቡ ደግሞ ከእግዚአብሔር ጋር በሳቅ እንገናኛለን ብዬ አምናለሁ። እጅግ በጣም አመሰግናለሁ ኮሜዲያን እሸቱ መለሰ። የተለያዩ ሀሳቦችን ስላነሳን በእጅጉ አመስጋኝ ነኝ። መልካም ጊዜ ይሁንልን። ቴንክ ዩ። እግዚአብሔር ይስጥልኝ። ሰላም እደሩልኝ። አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። በቅንብሩ ኤልያስ አስማረ፣ በመስተንግዶው ደግሞ ሀብታም ስዩም። እስካሁን ድረስ አብረናችሁ ቆይተናል። መልካም የትንሣኤ በዓል ይሁንላችሁ። በሚቀጥለው ሳምንት እንገናኛለን።